ትላንት ማምሻውን ከቱኒዚያ የባህር ወደብ አምስት ማይል ርቀት እንደተጓዘ ነው ከአቅሙ በላይ አንድ መቶ ሰማኒያ ፍልሰተኞችን የጫነው ጀልባ የሰመጠው እስካሁን በጀልባው ተሳፍረው ከነበሩት ውስጥ ስልሳ ፍልሰተኞች አስክሬን ተገኝቷል ስልሳ ስምንቱ ከሞት ተርፈዋል ቀሪ ሀምሳ ሁለት ስደተኞች ግን እስካሁን ያሉበት አይታወቅም በቱኒዚያ የዓለም አቀፉ ፍልሰተኞች ድርጅት አይኦኤም ቃል አቀባይ እና የህዝብ ግንኙነት ምክትል ኃላፊ ሜሪያም ቻቢ እንደሚሉት ፍለጋው በቱኒዚያ የወደብ ጠባቂዎች እንደቀጠለ ነው። በደረሰን መረጃ መሰረት አንድ መቶ ሰማኒያ ስደተኞች በጀልባዋ ተሳፍረው ነበር። እስካሁን ግን ስልሳ ስምንት ሰዎች ከሞት ተርፈዋል፣ ስልሳ አስከሬኖች ተገኝተዋል። ህይወታቸው ካለፉት ውስጥ አርባ ስምንቱ ቱኒዥያውያን ናቸው። አስራ ሁለቱ ማለትም ስድስት ወንድ እና ስድስት ሴት የምን ሀገር ዜጎች እንደሆኑ በመጣራት ላይ ይገኛል። በህይወት ከተረፉት ከስልሳ ስምንቶቹ መካከል ስልሳዎቹ ቱኒዥያውያን ናቸው። ሁለቱ የሞሮኮ፣ አንድ የሊቢያ፣ አንድ የማሊ፣ አንድ የካሜሩን እና ሶስት ደግሞ የኮት ዲቯር ዜጎች ናቸው። ጀልባው ላይ ከተሳፈሩት መካከል የሀምሳ ሁለቱ አስክሬኖች በወደብ ጠባቂዎችና ነፍስ አድን ሰራተኞች በፍለጋ ላይ ናቸው። አይኦኤም ከሞት የተረፉትን የማደሪያ ቦታ፣ የአካልና የስነ ልቡና ህክምና በማቅረብ የበኩላችንን እየተወጣነን። ይህ የቱኒዚያ ወደብ ስደተኞች ወደ ጣሊያን ለመግባት እንደ አንድ መንገድ ቢጠቀሙበትም የሟች ስደተኞች ቁጥር ግን እንደ ዘንድሮ አስደንጋጭ እንዳልነበር ማሪያም ሻቢ ይገልጻሉ። ይሄ ከፍተኛ የስደተኞች ሞት የተመዘገበበት ጉዞ ነው። ባለፈው ዓመት ጥቅምት ላይ ተመሳሳይ አደጋ በስደተኞች ላይ ደርሶ አራት ሰዎች ናቸው ሕይወታቸው ማለፉ የተዘገበው። ከ2014 ከደረሰው የስደተኞች አደጋ ቀጥሎ ይሄ ከፍተኛውን ቁጥር ነው የያዘው። የተረፉት ስደተኞች ያሉበትን ሁኔታ ጠይቀናቸው ነበር። ከሞት የተረፉት ግማሾቹ በሀገሪቱ የድንበር ጠባቂና የመንግስት ወታደሮች ምርመራ ጨርሰው ተለቀዋል። ሕክምናም እየተደረገላቸው ነው። የተቀሩትም ምርመራ ላይ ናቸው። ከዚሁ ጋር ተያይዞ ባሳለፍነው ሳምንት ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አንድ መቶ ሀምሳ የሚሆኑ ሶማሊያውያን ፍልሰተኞችን ከሊቢያ ወደ ሀገራቸው መልሷል። በርካቶቹ ተመላሽ ስደተኞች ወይም ፍልሰተኞች ሊቢያ በሚገኘው የስደተኞች መጠለያ ጣቢያ ለወራቶች ታስረው የነበሩ ናቸው። የተመለሱት ስደተኞች በሊቢያ ከሚገኙት በመቶ ሺዎች ከሚቆጠሩት አፍሪካውያን ስደተኞች ቁጥር ጋር ሲነጻጸር በእጅጉ አናሳ ነው። በሊቢያ የሚገኙ ስደተኞች ለተለያዩ ጥቃቶች እንደሚጋለጡ አይኦኤም በተደጋጋሚ ገልጿል። በሕገወጥ ስደተኛ አዘዋዋሪዎች እና በስደተኞች ማቆያ ጣቢያዎች የተለያዩ ኢሰባዊ የሆኑ ተግባሮች እንደሚፈጸምባቸውም ጨምሮ ገልጿል። ስደተኞችን ከተመሳሳይ ግፎች ለማዳን አለም አቀፉ የስደተኞች ድርጅት እንቅስቃሴ ሲያደርግ እንደነበር የድርጅቱ ቃል አቀባይ ኖኤል ሚላማን ይገልጻሉ። የእነዚህ በረራዎችና ሌሎች በሊቢያ አይኦኤም የሚያደርጋቸው እንቅስቃሴዎች ዋነኛ ዓላማ ስደተኞች ወደ ሀገራቸው እንዲመለሱ በመርዳት ሜዲትራንያን ባህርን ለማቋረጥ የሚሞክሩትንና መንገድ ላይ የሚሞቱትን ስደተኞች ቁጥር ለመቀነስ ነው። የአይኦኤም የጥናት ዘገባ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ ወደ 30 ሺህ የሚጠጉ ከሊቢያ የሜዲትራኒያንን ባህር አቋርጠው ጣሊያን ገብተዋል። አይኦኤም ሶማሊያውያን ስደተኞችን ወደ ሀገራቸው ሲመልስ ይህ አራተኛው ዙርና ከፍተኛውንም ቁጥር የያዘ እንደሆነ ይናገራሉ። ከሊቢያ ዋና ከተማ ትሪፖሊ እስከ ሶማሊያ ዋና ከተማ ሞቃዲሹ በቀጥታ በረራ ስደተኞቹ እንደተሳፈሩም ገልጸዋል። ጨምረውም በሚ የሚቀጥሉት ሳምንታት ሶስት መቶ የሚሆኑ ሌሎች ሶማሊያዊ ስደተኞችን ወደ ሀገራቸው ለመመለስ ዝግጅታቸውን ጨርሰዋል። ወደ ሀገራቸው ከተመለሱ በኋላ የስነ ልቦና የምክር አገልግሎትና በሀገራቸው ከማህበረሰባቸው ጋር ተቀላቅለው ኑሯቸውን የሚመሩበት መጠነኛ እርዳታም ተደርጎላቸዋል።